መድረክ በኢትዮጵያ በተቋም በፖሊሲና በአመራር ደረጃ በአገር አቀፍ ውጤታቸው ካሽቆለቆሉት ተቋማት መካከል የትምህርት ሚኒስቴር አንደኛው ነው። የትምህርት ጽራቱ መስቀጥ ከምጣኔ ሀብቱ ውድቀት ጋር ተጣምሮ በሚሊዮን የሚቆጠሩ ኢትዮጵያውያን አምራች ዜጋ ከመሆን ይልቅ ስራ አጥ አገር ገንቢ ከመሆንም ስደተኞች፣ የውጭውን ዓለም ናፋቂዎች ለመሆን ተገደዋል። ትምህርት የዓለማችን መግቢያ በር ቁልፍ ነው እንደሚባለው ሁሉ የአንድ አገር የትምህርት ፖሊሲ ችግር ላይ መውደቅም እንዲሁ የአጠቃላይ አገሪቱን ገጽታ በምጣኔ ሀብት፣ በጤና፣ በውጭ ግንኙነትና በመሳሰሉት ያናጋል። በኢትዮጵያ የሚታየው ችግር ይህ ነው። እርግጥ ነው ትምህርት ሚኒስቴር የኢትዮጵያን የትምህርት ፖሊሲ ችግር እንዳለበት አምኖ አዲስ ፖሊሲን ከማጽደቁ በፊት የትምህርት ፍኖተ ካርታን አዘጋጅቶ ለውይይት ማቅረቡ እሰየው የሚያስብለው ነው። በአሁን ሰዓት ባለው የትምህርት ፖሊሲም ላይ እንደ ችግር ከታዩት ዋና ዋና ነጥቦች መካከልም የትምህርቱ ጥራት፣ የትምህርቱ ተገቢነት፣ የትምህርቱ ተደራሽነትና ፍትሐዊነት የሚሉት ሲሆን በእነዚህ በአራቱም ዘርፍ ላለፉት 27 ዓመታት ያገለገለው የትምህርት ፖሊሲ በአብላጫው ውጤትን እንዳላስመዘገበም ተገልጿል። የውይይቱም አስፈላጊነት እነዚህኑ ለማሻሻል ነው ተብሏል። እኛም ባለፉት ሁለት ክፍል ዝግጅቶቻችን የመስኩን ባለሙያዎች በማሳተፍ የበኩላቸውን ሀሳብ እንዲሰጡን ማድረጋችን ይታወሳል። የዛሬው ውይይታችን የትኩረት አቅጣጫም በመፍትሄ ሀሳቦቹ ዙሪያ ይሆናል። ወይዘሮ ፋሲካ ገብረ ጻዲቅ ወልደ ሰንበት በካናዳ ቶሮንቶ ትምህርት ለማኅበራዊ ፍትሕ ዶክትሬት እጩ፣ ዶክተር ይርጋገላው በፐርዝ ከርተን ዩኒቨርሲቲ በትምህርት ተገቢነት ዙሪያ መምህርና ተመራማሪ፣ ዶክተር ተበጀ ሞላ በዲከን ዩኒቨርሲቲ በአውስትራሊያ የትምህርት ፖሊሲ ፍትሐዊነትና ተደራሽነት ላይ ተመራማሪ ናቸው። ቀደም ሲል እንደገለጽ ነው፣ የዛሬው የውይይታችን ትኩረት በመፍትሄ ሀሳቦች ዙሪያ ነውና በቅድሚያ ዶክተር ይርጋገላው አዲሱ የትምህርት ፍኖተ ካርታ ከመጽደቁና ፖሊሲ ከመሆኑ በፊት እንደ አማራጭ ብለው የሚጠቁሟቸው ሀሳቦች ምንድን ናቸው? የትምህርቱን ጥራት ከመወያየታችን በፊት ስለ ትምህርት አስፈላጊነትና ለምን ትምህርት እንደሚያስፈልገን መጀመሪያ ውይይት ሊደረግ ይገባል። ስለዚህ አሁን የወደቀውን ትምህርት ጥራት ከማሰባችን በፊት ትምህርቱ እንዲወድቅ ያደረገው አንዱ ከማህበራዊ ህይወታችን እና ከማንነታችን ጋር የተያያዘ ባለመሆኑ ነው የሚለው ነገር ስላለ የትምህርቱን ተገቢነት ከትምህርቱ ከራሱ ውጪ ሆኖ መሰረታዊ የሆኑ የህዝቡን ህይወት የሚዳስሱትን ለምሳሌ የማንነትን፣ የቋንቋን፣ የኢኮኖሚን የመሳሰሉትን አይነት ችግሮች ሁሉ መሰረት አድርጎ ከዛ ጋር ያለውን ተያያዥነት በማሰብ ትምህርቱን እንደገና መፈተሽ ያስፈልጋል። ስለዚህ አንደኛውና ዋናው ከትምህርቱ ከራሱ የተማሪዎች የማርክ ትልቅ መሆን ወይ ትንሽ መሆን፣ የትምህርት ቤቶች መብዛት ወዘተ ከመጀመር ይልቅ ከህብረተሰቡ ውስጥ ሆኖ ከባህሉ ውስጥ ሆኖ ከዚህ አንጻር ትምህርቱ ምን እንደሚመስል ማሰብ ያስፈልጋል። ስለዚህ አንዱ የምለው ከዛ ነው። እንደ በዛ የሚነሳ የተገቢነት ጥያቄ በበርካታ ዘርፎች ትምህርቱ ለኢኮኖሚው፣ ለገበሬው፣ ለወዛደሩ፣ ለተለያየው የህብረተሰብ ክፍል ምን አገልግሎት ሊሰጥ እንደሚችል የራሱ የሆነ ሀሳቦችን ማመንጨት የሚቻልበት ሁኔታ እንዳለ ነው። ሁለተኛው እኔ አሁን መታሰፍ አለበት ብዬ የማስበው የትምህርት ቋንቋ ላይ ነው። እኛ ከዓለም የምንገለለው የራሳችንን ቋንቋ የማንጠቀም ከሆነ ነው ለትምህርት። ምክንያቱም እንግሊዘኛን እንደ ቋንቋ ልንማር እንችላለን። በሁሉም ሀገሮች ውስጥ የእንግሊዘኛ ቋንቋ የትምህርት ቋንቋ ሆኖ ይሰጣል። ግን የሁሉንም ትምህርቶች ማስተማሪያ አይሆንም። በተለይ የተሳካላቸው ሀገሮች ውስጥ ሳይንሱንም የዜግነት ትምህርቱንም ታሪኩንም ወዘተ በባዕዳን ቋንቋ አይማሩም። እያንዳንዱ በሕይወታችን ውስጥ ያለውና በሀገራችን ውስጥ ያለው ልምድ በአጠቃላይ በሰው ልጅ አእምሮ ከአንድ አእምሮ ወደ አንድ አእምሮ የሚፈሰውና የሚመላለሰው በቋንቋችን ነው። ቋንቋችንን ከተው ነው ሌሎች ከጻፉት ነገር ውስጥ እንጀምርና ከነሱ ግርጌ ስር የመጀመሪያ ጀማሪዎች ነው የምንሆነው። ስለዚህ የዝቅተኛውን የእድገት ደረጃ ለመያዝ ይሄ ነው ቦታችን። ከዚህ መውጣት የለብንም። ከዚህ ዝቅተኝነት ከወጣን ካለም እንገለላለን ብለን ካላሰብን በስተቀር በራሳችን ቋንቋ የምንማርበት መንገድ ብቻ ነው ወደ ላይ ከፍ የሚያደርገን ከሌሎች ሀገሮች ጋር በእኩልነት ለመነጋገር የሚያስችል የሚሰጠን። አንዱ ሌላው ምንድን ነው መሰለሽ እስካሁን የምንወያ ባቸው ነገሮች እና እነሱም ያቀረቡት ትልቁ ነገር የሚያመለክተው ምንድን ነው? የትምህርቱ ሂደት በራሱ መመዘኛ ወድቋል። ይህንን ቋንቋ በመጠቀሙ ወድቋል። መስፋፋትን ብቻ በማተኮሩ ወድቋል። የህብረተሰቡ ባህል ጋር ቅድም እህቴ ፋሲካ የገለጻቻቸውን ከባህል ጋር የተያዙ ሴቶች ጋር የተያዙ ነገሮች አሉ። በርካታ የሆነ ችግሮችን ፈጥሯል። ስለዚህ ያነኑ የወደቀን ደረጃ መልሶ ማመንዠክ ትምህርቱን ሊቀይረው ስለማይችል እንደገና መፈተሽ ያለበት ይመስለኛል። ስለዚህ እንደኔ የምለው በሀገራችን ውስጥ ያሉ ልዩ ልዩ የህብረተሰብ ክፍሎችን ሽማግሌዎችን፣ ገበሬዎችን ወዘተ የህይወታቸውን መነሻና አስተሳሰባቸውን መሰረት ባደረገ መንገድ የትምህርትን ትርጉም የትምህርትን ፍልስፍና መቅረጽና ማሰብ አለብን። የትምህርት ፍልስፍና ብለው እነሱ የጻፉት በዓለም አቀፍ ተወዳዳሪ መሆንን ነው አገር ላይ ካፒታል ሳይኖረን የካፒታሊስት ስርዓት እንገንባ ማለት የሀገራችንን ሀብት ገንዘብ ላላቸው ሰዎች በመስጠት የእነሱ ተቀጣሪ እንሁን ማለት ነው እንጂ የራሳችንን ሀብት ወይ ብዙዎቹ የሚጠቀሙበትን ሀብት እንፍጠር ማለት አይደለም። በተለይም ደግሞ ሀብት በሚመጣ ጊዜ ሀብቱን ለማከፋፈል የምንችልበት ያደጉት ሀገሮች እንኳን ይቸገራሉ። በዚህ እንኳን እኛ የምንችልበት ሁኔታ ሳይኖር፣ ለምሳሌ አይታችኋል ሰሞኑን ባሉት ዜናዎች የህዳሴው ግድብ አለ፣ የስኳር ፋብሪካዎቹ አለ፣ በርካታ ህዝቦች ድምጻቸውና ማንነታቸው ሳይታወቅና ሳይሰማ ከአካባቢያቸው ተፈናቅለው ከጋምቤላ ወደ ሰባ ሺህ ህዝቦች ተፈናቅለዋል ለምሳሌ እነዚህ መሬቶች ለባለ ሀብቶች ሲሰጡ፣ ይሄንን ተቀብለን ከዓለም እንዳንነጠል የዓለሙ የስርዓቱ የሚፈልገው ነው እያልን የምንቀጥል ከሆነ ልክ የራሳችንን ድህነት የሚያጸድቁና እውነት መሆናቸውን የሚያረጋግጡልን ሃይማኖቶች የምንከተል አይነት ነው የምንመስለው። ስለዚህ ከዓለም ልምድ የምንነጠለው የራሳችንን ልምድ የማንጠቀም ከሆነ ነው። የሰዎችን የምንከተል ከሆነ የዝቅተኝነትን መንገድ እየተከተል የምንሄድ ስለሆነ ቋንቋ ላይ አንደኛ ነገር፣ ሁለተኛ ደግሞ ተሳትፎ ላይ ሁሉንም የኅብረተሰብ ክፍሎች የሚያሳትፍ መሰረት በማድረግ በሶስተኛ ደረጃ ደግሞ ተገቢነቱን በመፈተሽ ከሄድን በኋላ ከዛ የውስጣችንን ካወቅን በኋላ ነው ከዓለም አቀፍ ደረጃ የሚለውን ነገር መምጣት ይገባል። ይሄ አለን የራሳችንን ሀብት የራሳችን ማንነት የራሳችን ኢኮኖሚ በዚህ መገንባት እንችላለን። ከዓለምስ ምን ያስፈልገናል? የእኛስ ደግሞ የሚጎለን ምን አለ? ቴክኖሎጂ ያስፈልገናል። ሳይንስ ያስፈልገናል የሌሎች የደረሱባቸው ነገሮች ያስፈልጉናል። ከነሱ ውስጥ መርጠን የምንወስደው የትኛውን ነው? ሰው እንጀራ ጋግሮ ለመብላት ሌሎች ፓስታ እንዴት እንደሚሰሩ መማር አይጠበቅበትም። የራሱን መስራት እንዴት እንደሚገባው ነው ማሰብ ያለበት። ስለዚህ ከሌሎች የምናመጣውን እንኳን ለማወቅና ለመምረጥ እንድንችል መጀመሪያ የራሳችንን በደንብ አድርገን ማወቅ መቻል አለብን። ይህንን ለማድረግ ይህንን አይነት የትምህርት ፖሊሲ ተከተሉ የሚል አስተያየትና መመሪያ ከመስጠት ይልቅ የትምህርት አላማ ሰው የሚኖረውን ሕይወት ማሻሻል ነው። ሰው የሚገለገልባቸውን መሳሪያዎች በተሻለ ሁኔታ እንዲገለገልባቸውና የተሻሉት እንዲያመርት ማድረግ ነው። ስለዚህ ሰው በእጁ ካለው ነገር ላይ ልምዱን እያዳበረ ለመሄድ ከሌሎችም ልምድ እየቀሰም የሚሄድበትን አካሄድ መከተል ነው የሚለውን መከተል ያለብን ይመስለኛል። ይሄ የሀገራችንን ድህነት አስታኮ የሀገራችንን ሕዝብ እየመገበ ያለውን ገበሬ እየመገበ ያለውን ባህል እንደ ኋላ ቀር የሚቆጥር አስተሳሰብ የቅኝ ገዢዎች አስተሳሰብ ነው። ምክንያቱም ሁሉም ሰው የተማረውም ጭምር ጥገኛ ሆኖ የሚኖረው ኋላ ቀር ድሃ እያለ በሚሰድበውና በሚያንቋሽሸው ኢኮኖሚ ነው። ይሄው ኢኮኖሚ ነው ወደፊት የሚቀጥለው። ዘጠና አምስት ፐርሰንት የሚሆነው የሀገራችን እንጀራ የሚመረተው ከዚህ ህብረተሰብ ነው። ስለዚህ የዚህን ህብረተሰብ ልምድ መሰረት ያላደረገ ትምህርት ግን ደግሞ ይህን ህብረተሰብ መልሶ የሚያንቋሽሽና ከዘመን ጋር አብሮ አይሄድም እያለ የሚናገር አይነት አስተሳሰብ እርስ በርሱ የሚቃረን የቅኝ ገዢዎች አስተሳሰብ ጅራፍ እራሱ ገርፎ ራሱ ይጮሃል እንደሚባለው እንደዛ አይነት አስተሳሰብ ነው እና ከዛ መውጣት ያስፈልጋል። ትልቁ መፍትሄ ያለው አሁንም አገራችን ውስጥ ነው፣ ከውጭ ሀገር ከባለሙያዎች፣ ከኤክስፐርቶች አይደለም። አንዲት ሀሳብ ላንሳና ልጨምር። መነሻን በሚመለከት በምናስብበት ጊዜ ሁለት መነሻዎች አሉ። አንደኛ ከንድፈ ሀሳብ ወይም ከቲዮሪ መነሳት ይቻላል። ሁለተኛ ደግሞ ከተጨባጩ ዓለም ከልምድ፣ ከታሪክ መነሳት ይቻላል። የእኛ የትምህርት ቀራጮች ሁል ጊዜ የሚነሱት ከንድፈ ሀሳብ ነው የሚናገሩት ሀሳብ አለም አቀፍን በተመለከተ ወይም ደግሞ ሌሎች ሀገሮችን በተመለከተ የሚያወሩት ነገር በተጨባጭ አገራችን ውስጥ በልምድ ላይ ተደግፎ ከምናውቀው ነገር ላይ አይደለም። ስለዚህ ህዝባችን እንዲያስብ የሚገደደው የእሱ ልምድ ካልሆነውና ከሌሎች ልምድ ላይ እንዲጀምር፣ ሀሳብ ላይ እንዲጀምር በማድረግ ስለሆነ ትምህርቱ አይዲዮሎጂ ተብሎ የሚጠራው ወይም ንድፈ ሀሳብን መሰረት ታሳቢ አድርጎ የተሰራ ይሆናል። እሱን ሙሉ በሙሉ ትተን የመነሻችን ከልምዳችን ይሁን፣ መነሻችን ከምንኖረው ህይወት ይሁን ብለን በሱ ላይ ስር ከሰደድን በኋላ ነው ከሌሎች ልምድቦችም መማር ያለብን ነው የምለው። እኔ እስካሁን ብዙ ችግሮችን አንስተናል። ችግሮቹ ያው በመንግስትም ደረጃ በትምህርት ሚኒስቴርም ደረጃ ፖሊሲ ደረጃ የታመነበት ነውና ዶክተር ተበጀ በዚህ ዙሪያ እንደ መፍትሄ ሀሳብ እርስዎ ሊያቀርቡት የሚችሉት ወይም ሊጠቁሙት የሚችሉት የመፍትሄ ሀሳቦች ምንድን ናቸው? ተሳትፎንም በተመለከተ ማለት ነው። ወይዘሮ ፋሲጋ ጠቅሰውታል። በተለይ የሴቶችንም ተሳትፎ እዚህ ላይ አካተው መፍትሄ ሀሳብ የሚሉትንም ቢያስቀምጡ። ሁለት ነጥቦች ይናነታሉ። አንደኛ ተሳትፎን፣ ሁለተኛ አግባብነት ላይ በአግባብነት ለመጀመር ያው እንደምናውቀው አግባብነት የአንድ ትምህርት ስርዓት አግባብነት የሚረጋገጠው በሁለት ደረጃ ነው። አንደኛ በግለሰብ ደረጃ ሰዎች ተምረው ተገቢውን እውቀትና ክህሎት ከያዙ በኋላ ለዛ ተመጣጣኝ ገቢ ያገኛሉ፣ ስራ በመፍጠርም ሆነ ስራ በመፈለግ በማግኘት ይሄ በግለሰብ ደረጃ አግባብነት ማለት በተማሩት ትምህርት ተጠቃሚ መሆን ማለት ነው። በማህበረሰብ ደረጃ ደግሞ አንድ ማህበረሰብ ግብር ከፍሎ ትምህርት ላይ ኢንቨስት ሲያደርግ ሪተርኑ በተለያየ መንገድ መሆን ይችላል። ከኢኮኖሚ ሊሆን ይችላል ፣ ከማህበራዊ የጤናን ጉዳይ ማየት እንችላለን። ለምሳሌ ኢትዮጵያውያን ከፍተኛ ሕመም ሲገጥማቸው ያን መፈወስ የሚችል የጤና ባለሙያ አለ ወይ በቂ? ይህ እንግዲህ ማህበረሰባዊ ሪተርን ነው ማለት ነው። አሁን ባለው ሁኔታ ላይ የለም። በሁለቱም ደረጃ ስራ አጡ ብዙ ነው። ያ ማለት ግለሰብ የትምህርት ተጠቃሚ መሆን አልቻለም ማለት ነው። በሁለተኛ ደረጃ፣ ሌላው ቀርቶ ፖለቲከኞቻችን ሲታመሙ ታይዋንና፣ እስራኤል ቤልጅየም እና ሳውዲ አረቢያ እየሄዱ ነው የሚታከሙ ይሄ ማለት በማህበረሰብ ደረጃ ራሱ ማህበረሰቡ ላደረገው ኢንቨስትመንት በቂ ሪተርን ማግኘት አልቻለም። ይሄ እንግዲህ ጤናው አንዱ ምሳሌ ነው እና ከዚህ አንጻር በፖሊሲ ደረጃ ያስቀመጡት ነገር አለ። የኢንዱስትሪውን እና የዩኒቨርሲቲዎችን ትስስር ማዳበር፣ የምርምር ውጤቶች የማህበረሰቡን ጥያቄ መፍታት እንዲችሉ ሆኖ እንዲሰሩ ማረጋገጥ የሚሉ አሉ። ከዚህ አንጻር እኔ በተግባርም ካየኋቸው እዚህም ሀገር እንዲሁም በተለያዩ ባደጉ ሀገሮች ላይ ያሉትን ልምድ አይቼ እንደ እንደ ሀሳብ የምሰነዝረው አንዱ ምንድን ነው አግባብነትን ለማረጋገጥ ዩኒቨርሲቲዎች ፕሮግራም በሚከፍቱ ጊዜ ወይም ደግሞ የስርዓተ ትምህርት ውይይት በሚያደርጉበት ጊዜ ጉዳዩ የሚመለከታቸው የኢንዱስትሪ አካላት ቀጣሪዎች በውይይት መድረክ ቢገኙ፣ ኢንዱስትሪውና ዩኒቨርሲቲው ስለሚሰጠው ትምህርት ድምጽ ቢኖራቸው በዛ ዙሪያ ላይ ምክንያቱም ያ ተማሪ ያዘኝ ተምሮ ሲወጣ የሚቀጥረው በእነዚህ ሰዎች ነው። ስለዚህ ቀጣሪው ተምሮ ከሚወጣው ሰው ብቻ ሳይሆን ገና በሚማረው ትምህርት ላይም ድምፅ እንዲኖረው ማድረግ አንዱ የአግባብነት ማረጋገጫ ሊሆን ይችላል። ሁለተኛው ደግሞ ብሔራዊ የሪሰርች ግራንት ፕሮግራም ቢኖር ምክንያቱም ብዙዎቹ የዩኒቨርሲቲ መምህራን አሁን ለምሳሌ ይህን ሪሰርች የሰሩት ሰዎች ብዙዎቹን አውቃቸዋለሁ። አስተምረውኛል እኔ ከቅድመ ምረቃ እስከ ድህረ ምረቃ ያስተማሩኝ ሰዎች ናቸው። በጣም ብቃት ያላቸው ሰዎች ናቸው። ግን በአመት አንድ ፔፐር ሁለት ፔፐር እንኳን መጻፍ አይችሉም። ለምን? ያን ሳፖርት የሚረዳ የገንዘብ አቅም የለ። ስለዚህ ብሔራዊ የሪሰርች ፈንድ ቢኖር እነዚህ ብቃት ያላቸው ሰዎች ተወዳድረው በዛ ገንዘብ ተጠቃሚ ይሆናሉ። ሪሰርች ለመስራት ማለት ነው። ሁለተኛ ደግሞ መንግስት ምን አይነት ጥቅም ያገኛል? የሚፈልገውን ጉዳይ በበቂ ሰዎች ምርምር እንዲደረግበት ጋይድ ማድረግ ይችላል። ምክንያቱም ፕራዮሪቲ ኤሪያውን መንግስት ስለሆነ ዲፋይን የሚያደርገው። በሶስተኛ ደረጃ ኢትዮጵያ የሪሰርች የምርምር ፖሊሲ የላትም እስካሁን እኔ እስከማውቀው ድረስ። በተቻለ መጠን የሳይንስ እና ቴክኖሎጂ ፖሊሲው ጋር የተያያዘ የምርምር ፖሊሲ ቢኖር ያ የምርምር ፖሊሲ የምርምር ስነ ምግባርን ጨምሮ የተለያዩ ነገሮችን በዩኒቨርሲቲው እና በማህበረሰቡ እንዲስፋፉ እንዲያደርግ ይጠቅማል። በሌላውና የመጨረሻው በአግባብነት ደረጃ የማየው ምንድን ነው ይርጋ ያነሳው ነጥብ ጋር ነው ዩኒቨርሲቲዎች ባሉበት አትሊስት አሁን ባለንበት ሁኔታ የኢትዮጵያ ዩኒቨርሲቲዎች በአገራዊ ቋንቋ ያስተምሩ ለማለት በአንድ ደ- በአስፓሬሽን ደረጃ መኖሩ ጥሩ ነው። ግን ሪያሊስቲ እንሆን ከተባለ ኢስ ኢምፖስብል አሁን ባለው ሁኔታ ላይ። አትሊስት ግን አንድ ነገር ማድረግ ይችላሉ ዩኒቨርሲቲዎቹ በያሉበት አካባቢ የሚሰራውን ሪሰርች በዛ ቋንቋ ተርጉሞ ለማህበረሰቡ ማቅረብ። ለምሳሌ መቀሌ ላይ ያለው ዩኒቨርሲቲ የሪሰርች የምርምር ውጤትን በትግርኛ ተርጉሞ ለማህበረሰቡ ማቅረብ። ስለ እርሻ የተሰራ የእንግሊዝኛ ሪሰርች በትግርኛ ተተርጉሞ ለትግራይ ገበሬ ቢቀርብ፣ ጎጃም ያለው የአማርኛ ተናጋሪ ዩኒቨርሲቲ ያለበት አካባቢ ደግሞ ስለ ግብርናም ሆነ ስለ ጤና የተሰራው ምርምር በአካባቢው ቋንቋ በአማርኛ ተተርጉሞ ለሕዝቡ ቢቀርብ፣ ኦሮሚያ ያለውም እንደዚሁ፣ አፋር ያለውም እንደዚሁ ቢያደርግ የምርምር ስራ ለህብረተሰቡ ጥያቄ መልስ እንዲሰጥ ያደርጋ ብዬ አስባለሁ ይሄ በአግባብነት ደረጃ ነው በተደራሽነት ደረጃ እና በፍትሀዊነቱ ስንመጣ በጣም በጣም ብዙ ችግር አለ አንዱ ችግር ምንድን ነው ቅድም እንዳነሳሁት ታርጌት ይቀመጣል ይህን ያህል ነገር አችብ እናደርጋለን ይባላል ለምሳሌ ቅድም እንዳልኩት በሁለት ሺህ አራት የሴቶችን ተሳት ለማሳደግ ተብሎ የተቀመጠ ፖሊሲው ሲወጣ ከአምስት አመት በኋላ አርባ ፐርሰንት የዩኒቨርሲቲ ተማሪዎችን የሴት ተሳትፎ አርባ ፐርሰንት እናደርሳለን ተባለ አሁን ከአስር አመት በኋላ አርባ ፐርሰንት አልደረሰ አሁን እንደዚህ አይነት ታርጌት ሲቀመጡ ክትትል የለም። ለምሳሌ አዎንታዊ ድጋፍ የሚባል አለ፣ አፈርማቲቭ አክሽን ሴት ተማሪዎች አፈርማቲቭ አክሽን ወይም አዎንታዊ ድጋፍ ይደረግላቸውና ወደ ዩኒቨርሲቲ ይገባሉ። ዩኒቨርሲቲ ውስጥ ከገቡ በኋላ ለመጡበት መንገድ የሚያመች ተገቢው ድጋፍ አይደረግላቸውም። ስለዚህ በመጀመሪያ ሴሚስተር ጥለው ይወጣሉ። አሁን መንግስት ሪፖርት የሚያደርግ ምንድ ይህን ያክል ተማሪ አሁን ሳዊት ጋብ ተደርጎለት ዩኒቨርሲቲ ገባ። እኔ ይህን ምል ፊልድ ወርክ ይጄ ያለ በየ ዩኒቨርሲቲ ያሉ የጀንደር ኦፊስ ባለሙያዎችን የማናገር እድሉ ገጥሞኝ ነበር። እንዲሁም የዩኒቨርሲቲ አስተዳዳሪዎች በአፈርማቲቭ አክሽን የገቡትን ተማሪዎች እንጂ በዩኒቨርሲቲው እስካሁን ስንት አሉ ብትላቸው ቁጥር አያውቁ፣ ስንት እንዳሉ አይታወቅ። የተመረቁትም ውጤታማ ሆነው የወጡትም አይታወቅም። ኢቨን ትምህርት ሚኒስትሩ አሳ የሃየር ኢዱኬሽን ሚኒስትሩ ኢንተርቪው የማድረግ እድል ነበር። ምን ያህል ተማሪዎች በአዎንታዊ ድጋፍ ገብተው፣ ምን ያህል ተማሪዎች በውጤት ተመረቁ፣ ማንኛውም ሰው አያውቅም ነበር በዛን ዘመን አትሊስት። ይህ ተሳትፎንና ፍትሀዊነትን ተደራሽነትን በተመለከተ እንደ ታርጌት ይቀመጣል እንጂ ክትትል የለም። ለምሳሌ አሁን ያልነው የአርብቶ አደርና የፐሪፈራል ያሉ ሪጅኖች ተማሪዎችን ድጋፍ አድርጎ ማስገባት ይባላል። ይገባሉ። ኦኬ። ከገቡ በኋላ ግን ከመጀመሪያው አመት እስከ መጨረሻው አመት ትምህርታቸውን አጠናቅቀው የወጡ ስንት ናቸው? የለም፣ አይታወቅም። ከገቡም ደግሞ ለማብቃት እንግዲህ፣ እነዚህ ሴት ተማሪዎች ገቡ። ከገቡ በኋላ ለምሳሌ በአወንታዊ ድጋፍ ከገቡ በኋላ ተገቢው ድጋፍ ካልተደረገላቸው መብቃት አይችሉም። መብቃት ካልቻሉ ደግሞ ሳክሰስፉል መሆን አይችሉም። ስለዚህ ይወጣሉ። አደጋው ደግሞ ከዚህ የባሰ ነው። ከዩኒቨርሲቲ አቋርጠው ከወጡ በኋላ ወደ ገጠር መመለስ አይፈልጉ። እነዚህ ልጆች ከአንድ ሴሚስተር ወይም ከሁለት ሴሚስተር በኋላ ከዩኒቨርሲቲ ከተባረሩ ወደ ገጠር አይመለሱ። በየመሀል ከተማ በተለያየ መንገድ ተሰማርተው ይቀራሉ። ህይወታቸው ተባላሸው ማለት ነው እና በተለይ የአሁኑ ፖሊሲው ላይ በጣም ሲያለገኝ ምንድነው ስፔሲፊክ ነንበር ያስ እንደውም መጨረሻ ላይ ችግራቸውን ሲያጠቃልሉ ወደ ሰባት ችግር ማጠቃለያ ብለው ሲያነሱ ተደራሽነትና ፍትሀዊነት አብሮ አልተካተተም። ግብም አልተቀመጠም። ለምሳሌ ሴቶች ተሳትፎና የአካል ጉዳተኞች ተሳትፎ እንዲሁም የአርሶአደር ቤተሰብ የመጡ ተማሪዎችን ተሳትፎ እናሳድጋለን ሲባል ግብ አልተቀመጠም። ይህን ያህል እናደርሳለን የሚል የለም እና አሁንም ቁርጠኝነት ያንሳል ብዬ ነው የምለው ነው። ስለዚህ የበለጠ ይህን ለማሳካት ለምሳሌ በየዩኒቨርሲቲ ያሉት የጀንደር ኦፊሶች በጣም ማቋቋም ማበረታታት ክትትል እንዲደረግ ማድረግ፣ በአዎንታዊ ድጋፍ የሚመጡ ተማሪዎች ተገቢው ድጋፍ ተደርጎላቸው እስከ መጨረሻው በውጤት እንዲዘልቁ አስፈላጊው ድጋፍ እንዲደረግ የጀንደር ኦፊስ እና ተመሳሳይ ኢኩቲ ኦፊሶችን ከፍቶ ማደራጀት አስፈላጊው ሪሶርስ አቬለብል ማድረግ ይገባ ይመስለኛል። ወይዘሮ ፋሲካ ከእርሶ እይታ የአዲሱ የትምህርት ፍኖተ ካርታ በተግባር ላይ ከመዋሉ በፊትና ፖሊሲ ሆኖ ከመጽደቁ በፊት ተጨማሪ ምን ሀሳቦችን ቢያካትት የተሻለ ይሆናል ብለው ይገምታሉ? እርሶ እይታ በመጀመሪያ እኔ ዶክተር አብይን ባለፈው አሁን ዋሽንግተን ዲሲ እና አካባቢው በመጡ ጊዜ ተገኝቼ የማዳመጥ እድሉን አግኝቼ ነበር እና ከዛም በፊት በነበረው መድረኮች ላይ በተለይ ስለ ትምህርት፣ ስለ ጥናት፣ ስለመሳሰሉ ነገሮች ስለ አዳዲስ ግብአት መሰብሰብ ደጋግመው ሲናገሩ ሰምቻለሁ። እና ይሄ ግብአት ስጡን ምከሩን የሚለው ነገር እኔ በጣም አበረታችን ነው ባይ ነኝ። እንደዛ አይነት መድረኮች ላይ እንኳን የሚፈልጉት የነበረው ሊጠቅም የሚችል ሀሳቦችን እኛ እንድናበረክት ነበረ። ግን አንፎርችነትሊ ብዙዎቻችን የራሳችንን ሀሳብ ከማስተዋወቅ ውጪ እንደዚህ ጠለቅ ያለ ጊዜ ተወስዶ ስለ ሀገራዊ ጉዳይ ላይ የመከረ ነገር ለማቅረብ ብዙ ሰው አልደፈረም ወይም አልቻለም። መነሻችን እንደ መፍትሄ ብዙ ጊዜ የምናነሳው ሀገራችን ኋላ ቀርናት ወደ ስልጣኔ እንላለን። እኔ ይሄ አባባል ከመሰረቱ ስህተት ነው ብዬ ነው የማምነው። በዘመናዊ ትምህርት የታገዘ ላይሆን ይችላል እንጂ በሀገራችን ውስጥ ያለው የእውቀት ክምችት ወደ ኢንዱስትሪያላይዜሽን ማሳደግ የእኛ ድክመት ነው። ወደዛ አላሳደግ ነውም እንጂ የጥበብ ስራን ለምሳሌ የሚንቅ ማህበረሰብ ነው የነበረው። ቀጥቃጭ፣ አንጥረኛ፣ ሸማኔ እየተባለ እንደዛ የሚሰሩ ሰዎች ከማህበረሰብ ተገለው አውትካስት፣ እንደምንለው ሆኖ ነው የሚኖሩ የነበረው። አሁን ምናልባትም በተሻለ ሁኔታ የጥበብ ስራዎች ገበያ ላይ ተቀባይነት ያላቸው ሊሆኑ ይችላሉ። ነገር ግን ኢንዱስትሪያላይዜሽን እንዳልነው፣ እኔ አሁንም የምለው ነገር ነው በነበረን አካሄድ ልንቀጥል አንችልም። ምክንያቱም እኛም ብንል ትውልዱም ላይቀበለው ይችላል። ሀሳብን አምጥተን ብንሰጥ ማህበረሰቡ ካልተቀበለው ምንም ትርጉም የለውም። ከአለም ጋር መወዳደር ሰው ሊፈልግ ይችላል፣ ነገር ግን ያንን ነገር ወደ ሀገራዊ እሴቶቻችንና ወደ ሀገራዊ እውቀቶቻችን እንዴት እናስተጋብረዋለን? የባህል ሕክምና የሀገራችንን አምራች እየረዳን ባህላችንን እሴታችንን እየጠበቅን እንደገና ደግሞ ሰው የገቢ ምንጩን ሳያጣ ነገር ግን ቴክኖሎጂንና ኢንዱስትሪን ተጠቅሞ ማደግ የሚችልበትን መንገድ ማመቻቸት እንዲችል ይሄንን እንደዚህ የሚመጡትን የትምህርት ፖሊሲዎች ከኛ እሴቶች ጋር ተስተጋብሮ የሚሄድበትን መንገድ እንዲያስቡበት ነው አደራ ማለት የምፈልገው። ሌላው ነገር በኤጁኬሽን እና ስኩሊንግ የኛ በምንነጋገርበት ሁኔታ በዚህ ሀገር ትምህርት ወይም ደግሞ ትምህርት ቤት በመክፈት እና ትምህርትን በማስተማር ወይም ደግሞ እውቀት የሚገኘው ከትምህርት ቤት ብቻ አይደለም። የሰው ልጅ ከማህበረሰቡ ብዙ የሚማራቸው ነገሮች አሉ። ስለዚህ እውቀት መገብየትን እና ስኩሊንግን ይሄ ትምህርት ቤት ገብቶ ቁጭ ብሎ ከጧት እስከ ማታ መማር የሚለውን ነገር ለይተን ማየት አለብን። ስለዚህ ይሄ መደበኛ የሆኑትን ብቻ ሳይሆን ይህ መደበኛ የምንላቸው ወይም ኢንፎርማል የትምህርት አሰጣጦችን ማበረታታት አለብን። ህጻናት፣ ካዛውንቶች ጋር ልጆች ከአያቶቻቸው ጋር ትውልዱ መሀል ያለውን ክፍተት መሙላት በሚቻልበት ሁኔታ እየተገናኙ የባህልና የማንነትን እውቀትም ይዘው መሄድ የሚችሉበትን ሁኔታ ቢታሰብ በጣም መልካም ነው ብዬ አስባለሁ። ፍትሀዊ የሆነ አካሄድ መሄድ እንዲቻል አንድን ስርአት መቅረጭ ብቻ ሳይሆን ያ ስርአት ሴቶችንም ሆነ ሌሎች ከማህበረሰብ የተገለሉ መሀሉ ላይ የወጡ በጠረፍ አካባቢ የሚኖሩ በድህነት ላይ ያሉ አካላቸው ሙሉ ያልሆነ ወይም ደግሞ ዲሴቢሊቲ የዛ ኢሽ ያለባቸው ሰዎች ከዛ ስርአት ወጥተው ያንን አክሰስ ማድረግ ሳይችሉ እንዳይቀሩ በምን መልኩ ነው የበለጠ መደላድል ፈጥረን እነሱ እዚህ ነገር ውስጥ ገብተው የአገር እጣፋንታን መወሰን እና መለወጥ የሚችሉበት እንደ ዜጋ ተሳታፊ ሊሆኑ የሚችሉበት የሚለው ነገር የሚመጡትን ቤሪየሮችም ማስወገድ እንደዚሁ ጎን ለጎን አብሮ የሚሄድ ነገር ነው። ሌላው ነገር ለምሳሌ ተማሪዎች ትምህርት ቤት ሄደው ይማራሉ። ወላጆች ትምህርት ቤት ላይ ሄዱ ይችላሉ እና በዛ መሀል የሚፈጠር ጋፍ አለ። በእድሜም ጎልማሳ ሆኖ የኖረው ሰው ትምህርት በመጀመሪያ ደረጃ አያልቅ። ስለዚህ እድሜ ልኩን ሰው ስልጠናና የተለያዩ ለኑሮ የሚያስፈልጉትን ሬሌቫንት ኖሌጅ የምንላቸው ወይም ደግሞ ከኑሮ ጋር በለት ለት የሚያስፈልጉትን እውቀቶች በተለያየ መልኩ ስልጠና መስጠት አጫጭር ስልጠናዎችን መስጠትም ቢሆን እንደሚያስፈልግ እነሱም ላይ ትኩረት ቢደረግ ሪፓራቶሪ አንስቶ እስከ ድህረ ምረቃ ትምህርት ቤት ያሉትን አካሄዶች ብቻ ሳይሆን ማሰብ ያለብን ማህበረሰቡ እንደ ማህበረሰብ ማብቃት ሌላው ደግሞ በትምህርት ስርአት ውስጥ አልፋ የሄዱት እነኝህን ወጣቶች የሚጎድላቸው ነገር አለ ዘቅጦ አልካልን ይሄ ሁሉ የተማረ ወጣት ምንድን ነው የሚሆነው ወይም ደግሞ አሁን ጎልማት ሳይሆኑ ሰዎች የእነሱን አቅም ግንባታ እንዴት ነው ማስተካከል የሚቻለው የሚለው ይሄ ካፓሲቲ ቢልዲንግ የምንለው ነው። እሱ በፕሮጀክት ደረጃ እየታሰበ በተለያየ መልኩ እነኛን ስልጠናዎች ማካሄድ ያስፈልጋል። በፊት ሳይማር ያስተማረን ገበሬ እንደምንለው፣ አሁንም በግብር መክፈል ሊሆን ይችላል በመሳሰሉት ወይም ደግሞ ለዚህ ስራ ልክ ለህዳሴው ግድብ ተብሎ ገንዘብ እንዳዋጣው እነኚህን አይነት ነገሮች ለማካሄድ እንደ አንድ ፕሮጀክት ታስቦ ለሚቀጥሉት የተወሰኑ አመታት እንደ ተባለ እስከ ሁለት ሺ ሰላሳ የሚባል በፈረንጆቹ እስከዛ ድረስ በማያቋረጡ ሁኔታ ይሄንን አካሄድ አስተካክሎ ሀገርን እንደ አዲስ መገንባት በሚቻልበት ሁኔታ ላይ ህብረተሰቡ ያለውን ጥሪቱን እየቀነሰም ቢሆን ለትውልድ የሚጠቅም ስራ ሰርቶ ማለፍ ይችላል ብያምናለሁ። በውጪ እርዳታ ላይ ብቻ እንዳንንጠለጠል ሌላው ነገር እኛ ራሳችን በውጭ ያለነው ሰዎች ድሮ በፖለቲካ ልዩነት ምክንያት አብዛኛው ምሁራን የሚባለው ወይ ተቺ ነው ወይ ዳር ቆሞ ተመልካች። አሁን ግን ሀገሩ ገብቶ መስራት እንዲችል ሁኔታዎች ከተመቻቹ በተቻለ መጠን እንደተባለው በነጻ አገልግሎትም ጭምር ህዝባችንን መጥቀምና ማገዝ ይኖርብናል። አንድ ፖሊሲ ወጣ ማለት ተፈጻሚነት ከሌለው ምንም ትርጉም የለውም። ስለዚህ አሁን ያላለቀውን ፖሊሲ በማስተካከልም በማስፈጸም ላይ በጣም የነቃ ተሳትፎ ያንን ማህበረሰብ መጠቀም ያስፈልጋል። ከራሴ ጀምሮ ለማገልገል ፈቃደኛ መሆን አለብን ሁላችንም። እኔ በበኩሌ ፈቃደኛ ነኝ እና እነኝህን አይነት ነገሮች ያሉንን ግብዓቶች ከተጠቀምን የተሰሩትን ስህተቶች ማስተካከል ማንችልበት መንገድ ይኖራል ብዬ አላስብም። ከፖሊሲው ባሻገር ሰፋ ያለ ማህበረሰባዊ ሳቤን አብሮ ጎን ለጎን ማስፈጸም ያስፈልጋል። ባይነኛ ከሆነ እኔ ተስፋ ይታየኛል። መድረግ በኢትዮጵያ በውይይት ላይ የቀረበውን አዲሱን የትምህርት ፍኖተ ካርታን መሠረት በማድረግ ለሶስት ተከታታይ ሳምንታት ያደረግነው ውይይታችን በዚሁ ተጠናቋል። የውይይታችን ተሳታፊ የነበሩት ወይዘሮ ፋሲካ ገብረ ጻዲቅ ወልደ ሰንበት በካናዳ ቶሮንቶ ዩኒቨርሲቲ ትምህርት ለማህበራዊ ፍትህ ዶክትሬት እጩ፣ ዶክተር ይርጋገላው በፐርስ ከርተን ዩኒቨርሲቲ በትምህርት ተገቢነት ዙሪያ መምህርና ተመራማሪ፣ እንዲሁም ዶክተር ተበጀሙላ በዲከን ዩኒቨርሲቲ በአውስትራሊያ የትምህርት ፖሊሲ ፍትሃዊነትና ተደራሽነት ላይ ተመራማሪ ስለነበረን ጊዜ እጅግ በጣም እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያድርጉ፣ ወይም በትዊተር አት ኤስቤስ አምሀሪክ ይከተሉን።